SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ አልማው ፈንታ ኢትዮጵያ ሕዝባዊ አብዮታዊ ፓርቲ ምክር ቤት አባል በቅርቡ ፓርቲው መግለጫ አውጥተዋል። እንደዚሁም ከስደት ወደ ሀገር መቶ ትግሉን እያካሄደ ነው የሚገኙ በአሁኑ ወቅት የኢህአፓ መግለጫ ሀገር የማዳን ጥሪ የሚለው በመግለጫው ላይ እንዳሰፈረው ከሆነ ለውጡ እንቅስቃሴ ፈጥሮት የነበረው ተስፋ ሰጪ ሁኔታ እየደበዘዘ መሄዱን አስተውሏል ይላል። ይህ ምን ማለት ነው? ተስፋው በምን መልኩ ነው የደበዘዘው በድርጅታችሁ ሰዱ እይታ ያፓ ወደ ሀገር ቤት ገብቶ ከህዝቡ ጎን ቆሞ የመታገል ከህዝቡ ጎን ሆኖ በክፉም በደጉም መሳተፍ አለበት ብሎ የገባበት የነበረበት ወቅት መስከረም ሁለት ሺ አስራ አንድ ነው። እንግዲህ ባለፉት አንድ አመት ከአንድ ወር ገደማ እዚህ ኢትዮጵያ ውስጥ እየተንቀሳቀሰ ይገኛል። በሁሉም ነገር እንግዲህ አሁን ሀገራችን ያለችበት ሁኔታ ይታወቃል። አጣብቂኝ ውስጥ ገብታ በጣም በከባድ የሀይል አሰላለፍ ውስጥ ሆና እጅግ ወሳኝ በሆነ የታሪክ ወቅት ላይ ትገኛለች። በዚህ ውስጥ እንግዲህ የራሱን አበርክቶ ፓርቲ ለማድረግ ለሱ እየሰራ ነው። መጀመሪያ ሲገባ የነበረው ሁኔታ በጣም ጥሩ እንደነበረ ሁሉም የሚያውቀው ነው። ለማሰራት የሚችሉ ሁኔታዎች ያሉ ነበሩ። በሂደትም እንግዲህ ሲንገራገጭ ቆይቷል። አሁን ደግሞ በጣም እንግዲህ በቅርቡ ዓለም ሁሉ የሚያውቀው ሁኔታ አንዳንድ በሰብአዊ መብት ጥሰቶች ዜጎች መፈናቀል፣ በተደጋጋሚ አንዳንድ ችግሮች እየተከሰቱ ስደቱ ግ አሳሳቢ ሁኔታ ላይ መኖሩን ለመግለጽ ነው እንግዲህ የደበዘዘ እየመጣ ነው የሚል ነው። ደበዘዘ ማለት ጠፋ ማለት አደለም። ግን ይህንን መዛዘዝ በደንብ ስ በማቅረብ አብረ በመታገል ወደ ዲሞክራሲያዊ ሂደት እንዲሄድ የማድረግ ነገር አስፈልጋለ። እንግዲህ የደበዘዘው የምለው ማሰሎች ጥቃቶች፣ ልዩ ልዩ አደጋዎች በሀገራችን ላይ ተከስተዋል። ሚዲያ የሚታዩት ነው እና ይህንን ለማለት ነው። ቀደም ሲል መጠሪያቸው የነበረው ኢህአፓ ለሁለት ከተከፈለ በኋላ በአንድ ጉባኤ ወቅት የኢትዮጵያ ሕዝብ አብዮታዊ ፓርቲ ህብረት ወይም አንድነት እና እንደዚሁ የኢትዮጵያ ሕዝብ አብዮታዊ ፓርቲ ብሎ በሌላው ወገን የሚመራ ነበር። አሁን አገር ቤት ገብታችሁ የኢትዮጵያ ሕዝብ አብዮታዊ ፓርቲ ብቻ ተብሎ ነው የሚጠራው። ፓርቲው ይህ የሆነው ከምን አኳያ ነው? በነበረው ፓርቲ በነበረው እንቅስቃሴ ውስጥ አልነበርኩም። የአገር ቤት ሰው ነኝ። አገር ቤት የቀድሞ ፓርቲ አባል የነበርኩ ነኝ። ከአገር ቤት አልወጣሁም። እዚያ ውጭ ሀገር የነበሩት ጋዶች እንግዲህ በነበራቸው ይጠበሱበት ላይ በነበሩበት ተገፍተው በወጡበት ጊዜ በውጭ የሚያደርጉት እንቅስቃሴ ላይ እንግዲህ የሀሳብ አለመግባባት ውስጥ ተነስተው የአቋም ልዩነቶች መጥተው አሁን ያልከው ሁኔታ እንደተፈጠረ ሰምቻለሁ። ዞሮ ዞሮ አሁን ያ የሚጠቅም ነገር አይደለም። ያ በዛ በጣም ተገፍቶ በነበረ ጊዜ የዲሞክራሲ ድባብ በሌለበት አገር ውስጥ መግባት በተፈረጀበት ጊዜ ላለፉት አርባ አራት ዓመታት የሀፋ በደርግም በዚህ በሀገር ህወሀት አመራርም ተፈርጆ ተገፍቶ የነበረ በመሆኑ ውጪ ሲል አርባ ነው አርባቢ ስለዚህ፣ በዛ ጊዜ የተነሱ ነገሮች አሁን ብዙ ሬለቫንት አይደለም። አሁን ትክክለኛውና እውነተኛ ሁኔታ ምንት የሀፓ ራታ የቀድሞ አላማ ሆኑ የዲሞክራሲ የሰብአዊነት የነጻነት ጥያቄዎች ይዞ አገር ቤት ገብቶ በነጻነት እንዲንቀሳቀስ ለኢህደ የለውጥ አመራ ሄደ ወደ ውጭ ሀገር እንደምታስታውሱት ሄደ ጥሪ ያደረገው መሰራት ወደ ሀገር ውስጥ የገባው የሀፓ አንድ የሀፓ ነው አላማውም ያው ፓርቲ ፕሮግራሙም አንድ ነው። ዲሞክራሲ ነው። ሶሻል ዲሞክራሲን የታለም አላማ አድርጎ የመጣ ነው። በምርጫ ቦርድ ራሱን ያስተዋወቁ የሀፓ ብሎ ይታል። አንድ የሀፓ ውጭ ሁለት ሶስት ነን አለን እንደዚህ ነው እንደዛ ነው ሊሉ ይችላሉ። ያ ዜ የራሳቸው ጉዳይ ነው። እኛ በአገር ውስጥ ከህዝባችን ጋር ሆነም ያንን የዲሞክራሲ ጥያቄ ያንን የፍትህ ጥያቄ ያንን የነጻነት ጥያቄ አብረን እየታገም እያታገም እንገኛለንና ብዙ የሚጠቅም አይመስለም። ግልጽ ለማድረግ ያህል ነው። እና ከውጭ ሌላ ወገን በኩል የቀረበስ ቅሬታ ወይም ተቃውሞ ምንም ነገር እስካሁን የለም። ስለዚህ በሀገር ውስጥ በይፋ ኢትዮጵያ ብሔራዊ ምርጫ ቦርድ በኩል እውቅና ያገኛችሁት እናንተ ናችሁ ማለት ነው ለማግኘት አሁን ጉባኤ በቅርቡ እንጠራለን። አጠቃላይ በመላ ኢትዮጵያ ድርጅታዊ አጥራቸውን የዘረጋነው አባላትን የምንመኘ የቀድሞዎችንን አዲሶችንን ወጣቶችንን የተለያዩ የሕብረተሰብ ክፍሎችንን ማህበራዊ መሰረቶቻችን የነበሩትን ብዙ እያሰባሰብ በዚህ ሂበትት ሕጋዊነት መስጫ በር ጊዜ እንደሚንቀሳቀስ በተደረገልን የሰላም ጥሪ መሰረት በዛ የሚንቀሳቀስ ነው። ሕጋዊ ላይ ሰንስ ደግሞ ለማግኘት አሁን ጉባኤ አንድ ወር ባነሰ ጊዜ ውስጥ እናደርጋለን። በዛ ጉባኤ ላይ እንግዲህ ምርጫ ዘግን በተገኘበት ውጭ የነበረው ቀራር ወደ ሀገር ውስጥ ገብቶ በአጠቃላይ በሀገር ውስጥ ፓርቲ የሚመራበት ስርዓትና የሚከናወንበትን ዝግጅት እያደረግን ነው እና ሁለት ሰዛለ ሰርቲፊኬትም ከነ ጉባኤ በኋላ እናገኛለን። አሁን ግን ከዛዊ ክብልነት ላግኝተን በምርጫ ቤት እየሰራን ያለ ነው። እኛ ያህል ማለት ነው። አንድ ያሀፍታ ነው ማለት ነው። የሀፓ በሀገር ውስጥ በአሁኑ ወቅት የካከናወናቸው አገር ቤት ከገባ በኋላ አንኳር የሚባሉ ተግባራቱ ምንድን ናቸው? አሁን ጉባኤውን ከመጥራቱ ባሻገር ሌሎች በፖለቲካ ፓርቲ ስራ ውስጥ ምን ተግባራትን አከናውነዋል? አገር ቤት ከተመለሱስ በኋላ በህዝብ ዘንድ ያለው ተቀባይነት፣ በቀድሞ አባላቱ ዘንድ ያለው ተቀባይነት ምን ይመስላል? አመሰግናለው ካሳውን ሀሳብ ወደ ሀገር ውስጥ እንግዲህ በመጀመሪያ ጊዜ ነው በታሪክ በህጋዊ መንገድ መንቀሳቀስ የቻለ የተገፋ ብዙ መስዋዕትነት የከፈለ በታሪክም እንደሚታወቀው እጅግ በጣም ብሪሊያንት የነበረ ትውልድ የነበረው ጸረ ዲሞክራቲክ የሆኑ ሀይሎች ለአለፉት አርባ አራት አመታት ሲገፉትና ሲያሳድጉት የነበረ ፓርቲ አሁን ህጋዊ ሆኖ እንግዲህ በሀገር ውስጥ መንቀሳቀስ በመቻሉ ይሄ ራሱ በራሱ አንድ ታሪክ ነው። የሞት ቤተመን ሰማትነትን የከፈው የከፈሉትን ሁሉ ማስታወሻ የሚሆን ነገር ነው በዚህ ጉባኤ የሚሆነው፣ እና ይህንን ለተመለከተ ያለፉት አርባ አራት አመታትን ከዛም በላይ ውሀፓ ያነሳቸው የዴሞክራሲ ጥያቄዎች የመሬት ጥያቄ፣ የፍትህ ጥያቄ፣ የነፃነት ጥያቄ፣ የእኩልነት ጥያቄ፣ የብልጽግና የኢኮኖሚ ክልህነት ከረሃብ የመውጣት መንገድ እስካሁን አልተመለስም መልስ አላገኘም። ምንም እንኳን ፓርቲ ለረጅም ዘመን ቢቆይም ጥያቄዎች ውስጥም አሁንም ገምቶ የሚታዩና ምላሽ የሚጠይቁ ነገር ናቸው። ስለዚህ እነዚህ ጥያቄዎች ምላሽ እንዲያገኙ ከኢትዮጵያ ሕዝብ መካከል ሆኖ መስራት ይገባል በሚል ሁኔታ ነው እንግዲህ እንቅስቃሴ ሀገር ውስጥ የተጀመረው። ይህንን የማሰባሰብና ቅብልነትን የማግኘቱ ነገር እንግዲህ እያቀረብን ነው አቅም በፈቀደ መጠን ፓርቲ ፕሮግራማችንን እያስተዋወቅን ነው። ርዕዮተ ዓለማችንን እያስተዋወቅን ነው። አባላትን የቀድሞ አዳዲሶችን እየመለመልን ነው። መዋቅራችንን በመላ ሀገሪቱ እየዘረጋን ነው። በአጠቃላይ ጥያቄዎቹ ስላልተመለሱ ሰዎች በተለይ እንግዲህ ፎማ ይባል አለ ቀድሞ ፓርቲው ላይ የተደረገ ዘመቻ ስለነበረ ያ ፍርሃት ቆፈኑ አለ ያንን ቆፈን ደግሞ በጥንካሬ ማስወገድ ያስፈልጋል። ከህዝብ ጋር ሆኖ እነዛን ያልተመለሱ ጥያቄዎችን መልሰው ኢትዮጵያን እንደ ሀገር በተለይ ደግሞ አሁን አንድነቷ እጅግ በጣም አሳሳቢ ሁኔታ ላይ ባለበት ጊዜ አንድነቷ እንዳይሻርስ አስተዋጽኦ ማድረግ አለብን በሚለው በተለይ ከአንድነት ኃይሎች ጋር ቅንጅት በመፍጠር በመወያየት የሀገራቸውን ጉዳይ በሳይንሳዊ መንገድ ለመመልከትና ምላሽ ለመስጠት አስተዋጽኦ ለማድረግ በተለያዩ መንገድ ብረት እናደርጋለን። ከጊዜ ወደ ጊዜ ተቀባይነታቸው እየጨመረ እየጨመረ ይህ የፍርሃት ቆፈኑም እየለቀቀ እየለቀቀ እየመጣ ነው። ወደፊት ደግሞ ሞር ኮንፊደንስ በራስ መተማመን ሰዎች ላይመጣ ወደዛ ወደ ከፍተኛ ደረጃ እንደርሳለን ብለን ተስፋ እናደርጋለን። ምርጫው በቅርብ በታቀደለት መሰረት ምናልባትም በዚህ ዓመት 2012 እንደ ኢትዮጵያውያን አቋጠር ወርሃ ግንቦት ላይ ሊካሄድ ይችል ይሆናል። ምናልባትም ሊራዘምም ይችል ይሆናል። በዛ ላይ የእናንተ የምርጫውን በታሰበለት ፕሮግራም የማካሄድና ለማካሄዱ ላይ ያላችሁ አታይ ምንድን ነው፣ ለምርጫው ምን ያህል ተዘጋጅታችኋል? ያመሰግናል፣ ካሳሁን። ምርጫው እንግዲህ አንዱ ሀገር ቤት ገብተን ፓርቲ የሚሰራው በሀገራችን አንዳንድ ወሳኝ በሆኑ ጉዳዮች ላይ ውይይት በማድረግ በመነጋገር ሳይንሳዊ ትንታኔ በመስጠት አስተዋጽኦ የችግሩ አካል ሳይሆን የወሰ አካል በመሆን ድረገጥ ፓርቲዎች ለማድረግ ነው። እንግዲህ የፓርቲ አቅጣጫ በዚህ መሰረት እንግዲህ ምርጫ በመጪው በግንቦት ላይ ይካሄዳል አይካሄድም፣ ሊካሄድ ይችላል አይችልም፣ ይራዘም አይራዘም በሚሉ ክርክሮች እንግዲህ እየተካሄዱ ነው። እኛም በውስጥ ፓርቲም እንደዚህ ሚዲያ በዙ ዘንድም ይህንን እያንሸራሸር እንገኛለን። በአጠቃላይ መጪውን ምርጫ በተመለከተ እኛ የምናየው ለምርጫው ስራ አስፈላጊ የሆነው የጸጥታ ሁኔታ የጸጥታና የደህንነት ሁኔታ በመላ ሀገሪቱ ውስጥ አለው ካለ ምርጫ ቦርድ ደግሞ ይህን ሊያስኬድ የሚችልበት ሁኔታ አለ የሚለውን ነገር ምርጫ ቦርድ እንደው አደርገዋለሁ የሚልበት ኮንፊደንስ ደረጃ ላይ ከደረሰ ባለም አቀፍ ታዛቢዎች ዘንድ ተአማኒነትና ዲሞክራሲያዊ የሆነ የምርጫ ሂደት ሊካሄድ የሚችልበት ሁኔታ አለ የሚባልበት ሁኔታ ካለ እኛ በኩል ዝግጅነታችን ሁልጊዜ ሕዝብን ይዞ እንቶ በስልጣን ባለቤትነት መጥናብጣት ስለሆነ በዛ ረገድ እኛ ችግር የለብንም፣ እየተዘጋጀን አለን። ግን አሁን ያነሰዋቸው የዚህ ሰላምና የጸጥታ ሁኔታ በየክልሉ ሄዶ ቅስቀሳ ለማድረግ ፖለቲካ ፓርቲዎች ያለመሳል እንኳን በየክልል ውስጥ አዲስ አበባ ላይ ና አንዳንድ ችግሮች እየታዩ ባሉበት ሁኔታ መጭምን ምርጫ ማድረግ ይቻላል በሚለው የሀገሪቱ ተጨባጭ ሁኔታ ያንን የሚያመለክትበት ሁኔታ የለም። እኛ እንደ ፖለቲካ ትንታኔያችን ከሆነ ይሻልም የነበረው ምርጫውም ሆነ አጠቃላይ የሀገሪቱ ሁኔታ የተሻለ ሽግግር ሊደረግ የሚችለው ምናልባት አንዳት የመግባቢያ ስብሰባ ጉባኤ ተደርጎ በሀገሪቱ ያሉ ልዩ ልዩ የመሰው ክፍሎች ተሰባስበው የለውጥ አመራሩን ጭምር ባለበት ህገ መንግስቱ የሚሻሻልበት ሁኔታ ተፈጥሮ ሽግግር ቢደረግ የተሻለ እንደሆነ እናስባለን። ይህንንም እንግዲህ ቢደረግ ጥሩ አሁንም ቦታ አገሪቱ ያለችበት መንገድ አገጭ ከዚህ ከህገ መንግስቱ አለመጋጨትና መዋቅራዊ ችግር ጋር የተያያዘ ነገር ስለሆነ እነዚህ ነገሮች ተስተካክለው አሁን ያልከው የምርጫም ሁኔታ፣ ሌሎች ሁኔታዎች፣ የሪኮንሲሌሽን ሁኔታ፣ የማይነት ነገሮች ሁሉ ሊደረጉ የተሻለ እንደሆነ እናስባለን ነገር ግን ጊዜ እኛ ባሰብነው መንገድ ብቻ ሳይሆን አንዳንድ ጊዜ የሌሎችንም አጋመት ስላለብን ምርጫ ሊካሄድ የሚችልበት ዴሞክራሲያዊ ሁኔታ ከተፈጠረና አሁን ባለው ሁኔታ ሊፈጠር እኛ ይችላል ብለን እምነት ባይኖረንም፣ ካለ ለመሳተፍ እኛ ዝግጅታችንን እንደቀጠልን ነው ያለ በምርጫው ወቅት ተሳትፎ ታካሂዱ። ኢህአፓ ሀገር አቀፍ ፓርቲ ነው እና በምርጫ ውጤት ላይ ምን አይነት ሚና ይኖረናል፣ ምን ያህል ድርሻስ ሊኖረን ይችላል የሚል በስልጣን መጋራቱ ላይ ምን ያህል ሚና ይኖረናል የሚል ተስፋ አለ። በኢህአፓ በኩል የምክር ቤት ወንበሮችን ከማግኘት አኳያ በምርጫም ሆነ በሌሎች የዲሞክራሲያዊ እንቅስቃሴ በሀገራችን በሚካሄዱ ስደቶች ውስጥ መሳተፉ ነው ዋና አድርገን ምን ያስቸው በተሳትፎ ሂደት ውስጥ ስናደርግ፣ ዲሞክራሲያዊ በሆነ ሁኔታ በሚደረግ የምርጫም ሆነ ሌሎች የፖለቲካ እንቅስቃሴዎች ውስጥ አስተዋጽኦ ማበርከት እንፈልጋለን። ፖዘቲቭ የሆነ ነገር በምርጫውን በኩል እንግዲህ በሂደቱ ስንሳተፍ፣ ሂደቱ በጣም ጥሩ ከሆነ ዲሞክራሲያዊ ከሆነ እኛ የተወሰኑ ወንበሮችን ልናገኝ እንደምንችል ምንም ጥርጥር የለኝም ግን ባናገኝም ችግር የለም ፣ ምክንያቱም ዲሞክራሲያዊ ሂደቶች መሆኑን የሚቀጥለው ጊዜ በደንብ ተዘጋጅተን ሂደቱን አስተማማኝና ተቋማዊ መሆኑን ካረጋገጠ እያ በጣም ደስተኞች ነው የሚሆነው። የምርጫ ወንበር የማግኘት ያለማግኘት ሳይሆን ሂደቱ በጣም ጥሩ መሆኑን ማረጋገጥ ነው የምንፈልገው። ከሳሆን አቶ አልማው ፈንታ የኢትዮጵያ ህዝባዊ አቤታዊ ፓርቲ ምክር ቤት አባል ስለ ቃለ ምልልሱ እናመሰግናለን።